ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የጠቅላይ ሚኒስትር አቢይ አህመድን የባህር ዳር ጉዞ በተመለከተ ዘገባ ይኖረናል። ጠቅላይ ሚኒስትሩ በአሁኑ ሰዓት ባህር ዳር ይገኛሉ። በኦሮሚያ ክልል ምዕራብ ጎጂ ዞን በተለያዩ ወረዳዎች በኦሮሞና በጌዲዮ ተወላጆች መካከል በተፈጠረ ግጭት ከሁለቱም ወገን ብዙ ሰዎች መሞታቸውንና በሺዎች የሚቆጠሩም ከቀያቸው ተፈናቅለው በችግር ላይ እንደሚገኙ ነዋሪዎች እየገለጹ ነው። የዚህንም ዝርዝር ይዘናል። በዜና መጽሄ ክፍለ ጊዜ ይቀርባል። ሌሎች የዜና ርዕሶችም አሉን። የዩናይትድ ስቴትስ ፕሬዚደንትና የሰሜን ኮሪያ መሪ ሊገናኙ መወሰናቸውን የሩሲያ ውጭ ጉዳይ ሚኒስትር አስታውቀዋል። እንዲሁም ደግሞ በአፍጋኒስታን በደረሰ ፍንዳታ በሲቪሎች ላይ የሞትና የመቁሰል አደጋ ደረሰ የሚሉ ይገኙባቸዋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ሚያዝያ 12 2010 ዓ ም ስርጭቶች ጋር አስተናጋጆች አሉላ ከበደና አዲሱ አበበ ከአቀናባሪያችን ንጉሱ ታምሬ እንዲሁም ከስርጭት መሀንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና ቀደም ሲል እንደጠቆምነው የኢትዮጵያው ዜና አውታር እንደዘገበው ጠቅላይ ሚኒስትር ዶክተር አህመድ አብይ አህመድ ማምሻውን ባህር ዳር ገብተዋል። እንደ ዘገባው ከሆነ የዶክተር አብይ ጉዞ ዋና ዓላማ በነገ ዕለት በሚካሄደው ሰባተኛ ጣና ፎረም ላይ ለመካፈል እንዲሁም ከህዝቡ ጋር ለመወያየት ነው። በጣናው ፎረም ላይ ጠቅላይ ሚኒስትር ዶክተር አብይ እንዲሁም የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ ይገኛሉ ተብሏል። የሱዳን ፕሬዚዳንት ኦማር ሃሳ አልባሽርን ጨምሮ የቻድ የቶጎና የጊኒኮናክሪ ኮናክሪ ፕሬዚዳንቶች እንዲሁም የሶማሊያ ጠቅላይ ሚኒስትር ተካፋይ እንደሚሆኑ ዜናው አመልክቷል። በኦሮሚያ ክልል ምዕራብ ጉጂ ዞን በተለያዩ ወረዳዎች በኦሮሞና በጌዲዮ ተወላጆች መካከል በተፈጠረ ግጭት ከሁለቱም ወገን ብዙ ሰዎች መሞታቸውንና በሺዎች የሚቆጠሩም ከቀያቸው ተፈናቅለዋል ሲሉ በችግር ላይ ነን ያሉ ነዋሪዎች ገልጠዋል። ግጭቱ ከተቀሰቀሰ ከአንድ ሳምንት በላይ መሆኑን የተናገሩት ነዋሪዎቹ ችግሩን ለይቶ መፍትሄ የሚሰጥ አካል በመጥፋቱም እስከ ትላንት ድረስ የሰው ህይወት እየጠፋ ነው ብለዋል። ቆየት ብሎ በዚህም ላይ ዘገባ ይኖረናል። ከአንድ አስር ዓመታት በፊት ከሰሜን ዳርፉር ወደ ቻድ ከተሰደዱ ደቡብ ሱዳናውያን ሀምሳ ሶስቱ እንደተመለሱ የተባበሩት መንግስታት የስደተኞች ድርጅት አስታወቀ። ከድርጅቱ ማዕከል ጄኔቫ ሊሳሽ ላይን ያደረሰችንን ትስታ ብላቸው ይዛቀርባለች። የተባበሩት መንግስታት ድርጅት የእነዚህ የሱዳናውያን ስደተኞች ለመጀመሪያ ጊዜ ወደ አገራቸው መመለስ ሌሎቹንም ያበረታታል የሚል ተስፋ አሳድረዋል ብሏል። እንደ አውሮፓ አቆጣጠር በታሳስ 2003 ዓ.ም ሸማቂዎች የሱዳን መንግስት ጋር ፍልሚያ ከጀመሩበት ጊዜ የዳርፉር ጸጥታ ሁኔታ እጅግ ተሻሽሏል ብሏል ድርጅቱ። ያ ጦርነት በብዙ ሺዎች የሚገመቱ ሕዝቦችን ሕይወት እንዳጠፋና በሚሊዮኖች የሚቆጠሩ ሌሎችን ማፈናቀሉ አይዘነጋም። ባለፈው ቅዳሜ ከምስራቅ ቻድ ኢርዲሚ ካምፕ ወደ አገራቸው ያቀኑት ሀምሳ ሶስት ስደተኞች በ12 ካምፖች በዩኤንኤችሲአርና በመንግስታቱ ድርጅት እርዳታ ከሚተዳደሩ 300,000 ስደተኞች እጅግ ጥቂቶቹ ናቸው። የተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲአር ቃል አቀባይ አንድሬ ሚሃቺ በዳርፉር የጎሳዎች እርስ በርስ ግጭትና መፈናቀልም በጣም ቀንሷል። ድርጅቱ የዚህን ማስረጃም ለስደተኞቹ አቅርቧል ብለዋል። ለአሜሪካ ድምጽ በሰጡት ቃል እነዚህ መጀመሪያ ተመላሾች ሄዱና ሁኔታውን ቤቶቻችሁን ይሁና ወስኑ በሚል የሙከራ ፕሮግራም የተመለሱ መሆናቸውን ማወቅ ይገባል። ስለዚህ ሌሎችም ወደ ቤት ንብረታቸው ለመመለስ ፍላጎት እያሳዩ ስለሆነ በዚህ ዓመት በሺዎች የሚቆጠሩ ስደተኞች ወደ ዳርፉር ይመለሳሉ የሚል ግምት አለ። ስደተኞቹ መጓጓዣና ለሦስት ወር የሚበቃ የመቋቋሚያ እርዳታና ምግብ ተሰጥቷቸው እንደሚሸኙ ቃል አቀባዩ ጨምረው ገልጸዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የቀድሞውን የኤፍቢአይ ዲሬክተር ጄምስ ኮሚን ወቀሱ። ምክንያት አዲስ ለጻፉት መጽሐፍ ትርፍ ማግኛ ሲሉ የቀድሞውን የደህንነት ኃላፊ ማይክል ፍሌንን ሕይወት አበላሽተዋል በማለት ትራምፕ በትዊተር ባስተላለፉት መልእክት ኮሚ በፍሌን ደረሰባቸው ያሉትን በደል ዘርዝረው አውጥተዋል። ኮም የጻፉት ማስታወሻ ለዩናይትድ ስቴትስ ምክር ቤት የተላከ ሲሆን የፍትህ ሚኒስቴር ነው በትናንት ሁለት ወደ ኮንግረሱ የላከው። በኋላም ለተለያዩ መገናኛ አውታሮች ደርሶ ለህዝብ ይፋ መሆኑ ወይም መቅረቡ ታውቋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ዋሽንግተን ላይ ከዩናይት ስቴትስ ዋቻቸው ዶናልድ ትራምፕ ጋር ለመገናኘት ፈቃደኛ መሆናቸውን የውጭ ጉዳይ ሚኒስትራቸው ሰርጌ ላቭሮቭ አስታወቁ። ላቭሮቭ ከመንግስታዊ ዜና አውታር ኖቪስት የዜና አገልግሎት ጋር ባካሄዱ ቃለምልልስ ምልልስ ፑቲን ለእንዲህ አይነቱ ውይይት ዝግጁ ናቸው ብለዋል። የምንመራው ወይም መረጃችን ለማንም ግልጽ የሆነውና ፕሬዚዳንት ትራምፕ በስልክ ያስተላለፉት ግብዣ መሆኑን ያመለከቱት ላቭሮቭ ከፑቲን ጋር በዋይት ሀውስ ለመገናኘት ቀጠሮ አድርገዋል ነው ያሉት። የሶሪያ ጦር ከዩናይትድ ስቴትስ ለተተኮሰበት የሚሳኤል ጥቃት ምላሽ ሌላ ኬሚካዊ ጦር መሳሪያ ለመተኮስ መዘጋጀቱን የሚያሳይ መረጃ የለም ሲል የፔንታጎን ባለስልጣናት አስታወቁ። የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታገን ጨምሮ እንዳስታወቀው ግን ለማንኛውም ዋሽንግተን በንቃት ትጠባበቃለች። የፔንታገን ዋናው ቃል አቀባይ ዳና ዋይት ትናንት ሐሙስ ለጋዜጠኞች ሲያስረዱ የሶሪያው ፕሬዚዳንት ባሽር አልአሳድ ከእንግዲህ የኬሚካል ጦር መሳሪያ ቢጠቀሙ ዓለም በምንም ሁኔታ ሊቀበል ወይም ሊታገስ እንደማይችል አመልክተዋል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ዛሬ ለመንግስታዊው ሪያ ኖቬስቲ ዜና አውታር ሲናገሩ ዩናይትድ ስቴትስ እና ሸሪኮቿ የትኛዎቹ አካባቢዎች ላይ ጥቃት ማድረስ እንደሚቻል ሩሲያ ያስታወቀች መሆኗንና የአየር ጥቃቶቹም መጠናቸውን እንዳልፉ ማሳሰቧን ገልጠዋል። በዚሁ መሰረት ቀይ መስመሩን እንዳላለፉ ነው ላቭሮቭ የተናገሩት። ኩባ ውስጥ አዲስ ፕሬዚዳንት ቃለ መሃላ ላይ ፈጸሙ ቢሆንም ከዩናይትድ ስቴትስ ጋር ያላቸውን ግንኙነት ግን እንዳልተለወጠ ተገለጸ። ሚጉል ዲያስ ካነል ትናንት ራውል ካስትሮን ተክተው የስልጣን መንበሩን ከተቀበሉ በኋላ ነው ቃለ መሃላ ላይ የፈጸሙት። ራውል ካስትሮ ከ አስራ ሁለት አመታት በፊት ወንድማቸውን ፊደል ካስትሮን በመተካት ነበር የአገሪቱ ፕሬዚዳንት የሆኑት። አዲሱ የኩባ ፕሬዚዳንት የካስትሮን ፈለግ እንደሚከተሉ መግለጻቸውን ዘጋቢያችን ዝላቲካ ሆክ ባጠናቀረችው ዘገባ ጠቁማለች። ለዝርዝሩ አዳነች ፍሳሀየ ኪባ እንደ አውሮፓ አቆጣጠር በ1959 ዓ.ም አብዮት ከተካሄደበት ጊዜ አንስቶ የካስትሮ ቤተሰብ ያልሆኑ መሪ ቃለ መሐላ ፈጽመዋል። ነገር ግን ከእነሱ የተለየ ገጽታ ያላቸው እንደማይመስሉ ዲያዝ ካነል ከተናገሩት መገመት ይቻላል። ከማንኛውም የሶሻሊስቷ እናት አገር ሥራና ጉድባ አንስቶ የአብዮታችን ታሪካዊ መሪ የዋናው የጦር አዛዥ ፊደል ካስትሮ ሩዝ ፈለግ ታማኝ እሆናለሁ። የወቅቱ የአብዮታዊ ሂደታችን መሪ የወታደራዊው ጀነራል ራኡል ካስትሮ ሩዝ ትምህርቶችና ብርታት አርያም እከተላለሁ። ፕሬዚደንት ካኔል አያይዘውም ኪባ ኢምፔሪያሊስት ጎረቤቷን በዚህ ገጽታ ነው የምትቀርበው ብለዋል። ዩናይትድ ስቴትስን ማለታቸው ነው። ሁለቱ ሀገሮች ለግማሽ ምዕተ ዓመት ያህል ዲፕሎማሲያዊ ግንኙነት አልነበራቸውም። በሁለቱም ሀገሮች ከሶስት ዓመታት በፊት ኤምባሲዎች የተከፈቱት በባራክ ኦባማ አስተዳደር ወቅት ነው። ይሁንና በቀጣዩ ዓመት በርካታ የአሜሪካ ዲፕሎማቶች ምንነቱ ባልታወቀ በሽታ በመያዛቸው በጣም አስፈላጊ ካልሆኑት በስተቀር ብዙዎቹ ከኪባ ወጥተዋል። የኪባና የዩናይትድ ስቴትስ ግንኙነት በትራምፕ አስተዳደር ወቅት ቀዝቅዟል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ የኪባ መንግስት በጭቆና መግዛቱን ለመቀጠል ሲል የነፃ ሰዎች ድምፅ እንዳይሰማ ያፍናል ሲሉ ባለፈው ረቡዕ ተናግረዋል። አዲሱ ፕሬዝደንት የኩባ ዜጎች የበለጸገች ነፃና ዲሞክራሲያዊት ኩባ እንድትኖር የሚያቀርቡትን ጥያቄ እንዲያዳምጡና ምላሽ እንዲሰጡ ጥሪ እናደርጋለን። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ኪዩባን እንወዳለን እንረዳታለን ሲሉ በፍሎሪዳ ክፍለ ሀገር የሚገኘውን ኪዌስት የተባለውን ለኪዩባ ቅርበት ያለውን ደሴት በጎበኙበት ወቅት ተናግረዋል። አድማጮች፣ ለሰአቱ የአለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አሉላ ከበደና እኔ አዲሱ አበበናል። አመሰግናለሁ አዲሱ። በዓለም ዜና የጀመረው መደበኛ ፕሮግራማችን አድማጮች በ19 ና በ25 ሜትር ባንዶች በአጭር ወገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አቢይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ዝግጅቶች አንዱን ለቅምሻ አንበላ። ኢህአዴግ እንደ አንድ ሀገርን ሲመራ እንደነበረ ፓርቲ አደረጃጀቱ የፓርቲውና የሀገሪቷ መጻኢ ዕድል ተለያይቶ የማይታይ እንዲሆን ተደርጎ ስለሆነ ፖለቲካው የተሸረበው በፓርቲው ውስጥ የሚፈጠረው ኮሽታ ሀገሪቷን ወደ ተሻለ ወይም ወደ ባሰ ደረጃ የማምጣት ትልቅ ተጽዕኖ ነው ያለው። በአንድ በኩል አዲሱ ጠቅላይ ሚኒስትር ሙሉ በሙሉ ኢህአድግ በሌላ በኩል ደግሞ ወደ ስልጣን የመጣበት ታሪካዊና ፖለቲካዊ ድባብ ለየት ያለ ገጸ ባህሪ ሊሆን እንደሚችል ይጠቁማል። ኢህአዴግን ካየን እስካሁን ድረስ ኢህአዴግ ለመለወጥ መቁረጡን የሚያሳይ ተጨባጭ እርምጃ አላየሁምን። ግለሰቡ አብይ አለ። እንደገና ምናልባት የኦሮሞ ብሔርተኛውም አብይ አለ የኦህዲድ መሪ ሆኖ ኢህአዴግ ውስጥ ባለው የስልጣን ፍክክር ውስጥ ራሱን አጉልቶ ለማውጣት የሚታገለው አብያ ለኢትዮጵያዊ አብያ ለ እና እነዛን ነገሮች አስታርቀው አዋደው ለመሄድ ያደረጉት ሙከራ በጣም ከባድ እንደሆነ ምንም ጥያቄ የለውም። የገመድ ላይ ጉዞ ነው። ያንን ጉዟቸውን በጥሩ ሁኔታ ጀምሮታል። አሁን የአዲሱን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን የመጀመሪያ ሁለት ሳምንታት ክንዋኔዎችና አጠቃላዩን የኢትዮጵያ ፖለቲካ ይዞታ ለመዳሰስ በሚጥር የኢትዮጵያ መጪጣ እድሎችና ፈተናዎች በሚል ከተሰናዳ ተከታታይ ውይይት የተወሰደ ነው። የሰማችኋቸውም በቅደም ተከተላቸው የመጀመሪያዋ የአዲስ ስታንዳርዷ ሰዓት እርሷን ተከትሎ የሰማችሁት ከብዙ ዓመታት በፊት ህትመቷ በተቋረጠው የአዲስ ነገር ጋዜጣቸው የሚታወቀው መስፍን ነጋሽና መጨረሻ የሰማችሁት ሄኖክ የማነ ነው ከስቴት ኦፍ ኒውዮርክ ዩኒቨርሲቲ። በምሽቱ ውይይት በሁለተኛው አጋማሽ ጠብቋቸው። አሁን ወደ ቀዳሚው ዘገባ በኦሮሚያ ክልል ምዕራብ ጉጂ ዞን በተለያዩ ወረዳዎች በኦሮሞና በጌዴዮ ተወላጆች መካከል በተፈጠረ ግጭት ከሁለቱም ወገን ብዙ ሰዎች መሞታቸውንና በሺዎች የሚቆጠሩ ከቀያቸው ተፈናቅለው በችግር ላይ እንደሚገኙ ነዋሪዎች ገልጸዋል። ግጭቱ ከተቀሰቀሰ ከአንድ ሳምንት በላይ መሆኑን የተናገሩት ነዋሪዎቹ ችግሩን ለይቶ መፍትሄ የሚሰጥ አካል በመጥፋቱ እስከ ትናንት ድረስ የሰው ህይወት እየጠፋ መሆኑን ተናግረዋል። ጽዮን ግርማ በምዕራብ ጉጂ ዞን የተለያዩ ወረዳዎች የኦሮሞና የጉጂ ተወላጆች በጋራ ተስማምተው ተጋብተውና ተዋልደው ለዘመናት አብረው እንደኖሩ ከሁለቱም ወገን ያነጋገርናቸው ነዋሪዎች ይናገራሉ። በወረዳዎቹ በ1987ና በ1990 ዓ ምት ግጭቶች ተከስተው እንደሚያውቁና በግጭቱም የሰው ሕይወት ጠፍቶ ንብረት ወድሞ እንደነበር፣ ግጭቱም ከበረደ በኋላ ተመልሰው አብረው በሰላም ሲኖሩ እንደነበር የሁለቱም ወገኖች ይናገራሉ። የእነዚህ ግጭቶች መነሻ ከመሬት ጋር የተያያዘ እንደነበርና ሕዝበ ውሳኔ ተደርጎ የተወሰኑት ወረዳና ቀበሌዎች ወደ ጌዲዮ ዞን የተወሰኑት ደግሞ ወደ ጉጂ ዞን ተካለው በየዞናቸው ሲተዳደሩ ቆይተዋል ባይ ናቸው። ሐሙስ ሚያዝያ አራት ቀን 2010 ዓ ም በድጋሚ ያገረሸውና ለብዙ ሰዎች ሞት ንብረት መውደምና በሺዎች ለሚቆጠሩ ሰዎች መፈናቀል ምክንያት ነው ያሉትን ግጭት የሁለቱም ተወላጆች የተለያየ ምክንያት ይሰጣሉ። በአሁኑ ሰዓት ከቀያቸው መፈናቀላቸውን የገለጹት የጌዲዮ ተወላጅ ስለ ግጭቱ መነሻ ጠይቄያቸው ነበር። ከአሁን በፊት በመነሻነት ከአስራ ዘጠኝ መቶ ስድሳ ዘጠኝ በአስራ ዘጠኝ ሰባትም ተነስቶ በአስራ ዘጠኝም እንደዛ አይነት ግጭት ተነስቶ ነበር። መነሻው ያው የማንነት ጥያቄ ላይ ያተኮረ ጉዳይ ነው። ምን አይነት የማንነት ጥያቄ? እንግዲህ እዛ ያለው ሁለት ብሔረሰብ ነበረ የምንኖረው። የጉጂና የገደ ብሔር ነን የምንቀብ፣ ተዋልደን አብረን ብዙ አመታት የኖርን ህዝብ ነን። ታዲያ ማንነት ጥያቄው እንዴት ነው የተነሳው? እንግዲህ እዛ አካባቢ ያለው የምኖረው የሚበዛው የገዶ በተወላጆች ናቸው። የት አካባቢ አካባቢውን እስቲ ግልጽ ያርጉት። የት አካባቢ ነው የሚበዛው? ወረዳ ላይ እም በአምስት ወረዳዎች ላይ ናቸው። መነሻው ነገሩ የተነሳው አብዛኛው ጦርነቱ በየዘመናቱ እየተነሳ ያለው በዛው በምዕራብ ጉጂ ዞን ነው። አሁን ይሄኛው ግጭት የተነሳው መቼ ነው? ከማዛ ሶስት ሁለት ሺ አስር ጀምሮ ነው። ምንድነው የቀሰቀሰው? በሚያዚያ ሶስት እንግዲህ ማዛ ሶስት ላይ የገዶ ልብስ አልባሳት ላይ የተነሳ ነው። እዛ ላይ ገዶ መኖር አይችልም፣ ከሀገራችን ይውጡልን መኖር አልችሉ አትችሉም። በምን ላይ ነው የተነሳው ይሄ ግጭት? ወዴት አመራ? እንግዲህ ግጭቱ ከዚህ ከትንሹ ከማዛ ሶስት ጀምሮ እንደውም ወደ ብዙ ሺህ ህዝብ ህይወት መፈናቀል እንደገና ደግሞ የብዙ ሱ መቶ ሰው ህይወት መጥፋት በቀጥለው የብዙ ሺ እንዳለ እንግዲህ በወረዳ ያለ ቤቶች እንዳለ፣ የተቀረም የኦሮሞ ተወላጅ የሆኑ የአካባቢው ነዋሪ በበኩላቸው የግጭቱ መነሻ በጌዲዮ በኩል እንደተጀመረ ይናገራሉ። ምንው ገዳዎች መጀመሪያ ጥያቄ ያቀረቡት የገዳ ልዩ ዞን ስጠን የሚለው ነው ጥያቄያቸው። ከዚህ በፊት አንድ ወር እስከ ሁለት ወር በፊትም እንትን ጥያቄውን አቅርቦ ነበሩ። ጉጂ ምንም ነገር ሳላደርጉ ከጉጂ ዞን ነው፣ ከጉጂ ዞን ከቀርሳ ወረዳ እንዳለ በራሳቸው ፍላጎት የተፈናቀሉት እና እዛ ላይ ደግሞ እንትን ጥያቄውን አቅርቦት ነበረ። ደግሞ የኦሮሚያ ፕሬዚዳንት ቢሮም እንትን ጥያቄውን አቅርቦት ነበረ። ከዚ እሱ ብቻ ሳይሆን ወስ የጉጂ ዞን ማለት ነው ዞሮ ነው ጥያቄ ያቀረቡት። እዛ ጥያቄው ላም ደግሞ አይሆንም ይሄም አሁን ጥያቄ ነው አይሆንም ተብሎ ነው ወደ ታች የወረዱት። ጥያቄ ደግሞ ለእናንተ አይጋባም ተብሎ ነው ወደ ታች የወረዱት እንጂ ስለ ልብስና ስለ ባህል ምናምን ምንም አገናኝም፣ ጥያቄያቸው ትንሽ አይመሳሰልም። በጉጂ ዞን ስር የሚገኙ የጌዲኦ ተወላጆች ራሳችን በራሳችን የማስተዳደር ውሳኔ ይሰጠን በሚል ጥያቄ ማቅረባቸውና ያንንም ለማስፈጸም በሚሞክሩበት ጊዜ በጉጂ ማህበረሰብ በኩል ቁጣ ተቀስቅሶ ነው ወደ ውጊያ የተገባው ይላሉ የጌዲዮ ተወላጅ በበኩላቸው ግጭቱ በተቀሰቀሰበት ጉጂ ዞን ቀርጫ ወረዳ የሚኖሩ የጌዲዮ ተወላጆች የጠየቁት ልጆቻቸው በአፍ መፍቻ ቋንቋቸው መማር እንዲችሉ በቀርጫ ወረዳ በሚገኙ ትምህርት ቤቶች ውስጥ በጌዲዮኛ ቋንቋ ትምህርት እንዲሰጥ የሚጠይቅ ነበር ይላሉ ይህ ጥያቄ በወረዳው አስተዳዳሪዎች በበቂ ሁኔታ ምላሽ ባለማግኘቱም ለበላይ አካል አቤቱታ እንዳቀረቡ ይገልጻሉ። እኔ እራሴ ከዛ ተነስቼ ኦሮሚያ ቢሮ ድረስ ችግሩን ለመግለጽ የካቲት ሁለት ላይ እንግዲህ በየጊዜው ይህንን ችግር የሚፈጥሩ አመራር ፖሊስ፣ በአጠቃላይ አመራር ካቢኔ፣ ከታች እስከላይ ያለው ጫና ሲበዛብን ቀደም ብለን ኦሮሚያ ክልላዊ መንግስት መትና መልክት ነው። ግጭቱ ከመነሳቱ በፊት ምን መልስ አገኛችሁ? ክልሉ ወደ ምዕራብ ጉጂ ዞን ሁኔታውን አጣርሳችሁ፣ ይህንን ጉዳይ አጣርሳችሁ ወደ እኛ መልሱ፣ የምንዘጋደር ወደ ዞን ዘጣ። ከዛ ምን አሏችሁ? ሁኔታው ጥሩ ነው፣ ኮምፒ አዋቅረን እናንተም ይህ በጥሩ አካሂዶ ሄዳችሁ ህግን በተከተለ መንገድ ስለሄዳችሁ ወደ ታች እኛም የዘኑ አመራር ኮሚቴ አዋቅረን ወደ ታች እንወርዳለን። እናንተም ያን አንዳችሁ አስር አስር ሰው ከሽማንግሌ ከወጣት ከሴቶች አደራጅቱ ጠብ ቁዶ ተባሉ ነው መጀመሪያ ጊዜ። እንግዲህ እንዲህ በሚባልበት ጊዜ ዘኑ ክፍል ወደ ወረዳው ደዳበ ክላኬ በኋላ በወረዳ ያለው እንግዲህ አመራር ይሄ ገደባ ህዝብ ሪፍረንደም ምኖ የጠየቀ የምል እንግዲህ ቅስቀሳ ነው ተነሳ ጥያቄው። ይህ ሆኖ ሳለ የጌዲዮ ተወላጆች ወደ ጌዲዮ ዞን እንዲጠቃለሉ የሚጠይቅ ጥያቄን ያቀረቡት የሚለው ያልተገባ ቅስቀሳ ወደ ጥላቻና ግጭት ወሰደው ይላሉ። ያነጋገርኳቸው ሌላ የጉጂ ተወላጅ በበኩላቸው ከሀያ አመት በፊት ለህዝበ ውሳኔ የተቋጨውን ጉዳይ እንደገና ተቀስቅሷል ባይ ናቸው። አሁን ጦርነቱ የመሬት ጉዳይ ነው። መሬቱ እነሱ ወደ ደቡብ መሬቱ ቆርጦ ወደዛ መውሰድ ይፈልጋሉ። ከኦሮሚያ ደግሞ እንደትኛ መሬት ይወስዳል ብለ ነው። ይሄ ነው ጥላቻው። ያ ሰው ራስ አለ የቆየ ነገር የራስ አለ ስረሳ ደግሞ ይህን ነገር ነገር አሁንም በዛን ሰዓት አምስት ሰው አምስት አመት ህፃን ስድስት አመት ህፃን ያ ያን ጊዜ ሀያ አመት በፊት የተነሳ ነገር አስታውስም። ያው እንደ አዲስ አድርገው ነው ተነሳ ነበር። በዚያ በፊትም እንደዛ መሬትም እንደዛ ነው አሉ። በቃ እንደዛ ነገር ነው እኔ እንዳየው። አንድ ጌዲዮ ተወላጅ አናግሬ ነብና እሳቸው የሚሉት እኛ ችን እዛ ስንኖር ከተማው ላይ መብታችን መጣሱን የጠየቅ ነው እንጂ የመሬት ጥያቄ አላነሳንም የመጀመሪያ ጥያቄ እንደተነሳን ተደርጎ ስለተወራ ተወራ ነው ያሉኝ። አሉ አሁን ለምሳሌ ወረቀት የተጻፈ ወረቀቶች በዘንድሮ ማለት አራተኛ ውር ውስጥ የተጠየቀ ወረቀት አለ። ሰባተኛ ውር እስካሁን ቅርብ ጊዜም የተጠየቀ አለ። ልዩ ዞን እንጠይቃለን ብሎ ለምሳሌ ይሄንን ወረቀት አለ እነሱ የተጠየቀ ወረቀት ማለት ነው። አሁን ይሄን ነገር ዘበሮቹ አሁን ይሄን ምስክኑ አያውቅም። ይሄን ነገር ዋና ዋና ከየጫፌ ከድል ከሌላ ቦታ አለ ሰዎች ነው ይሄን ነገር የሚንቀሳቀሰው ኦሮማ ሄቶ ይጠይቃል፣ ፌዴራል ይጠይቃል፣ እዚህ መጥተው ይጠይቃል። ይህም ደግሞ ጉጂ ስ ሲሰማ እንዴት እኛ ምርት ይጠይቃሉ እኛ ምርት ያለውን ያለውን ምርት ይቺ ቢስ ይህን መቶ እንዴት ከኛ ያለው ይሄን መጀመሪያ ወስደው የነበረው ወስደዋል። አሁን የቀረ እንዴት መቶ ይወስዳል እኛ ምርት ብለው ነው ተነሳ። ውስጥ ለውስጥ ሲብላላ የቆየው ጉዳይ ወደ ግጭት ሲያመራም በሁለቱም መካከል ጦርነት መሰል ውጊያ ለቀናት ከተካሄደ በኋላ በሁለቱም ወገን ብዙ ሰዎች መሞታቸውን ቁጥር ጠቅሰው ይናገራሉ። በሁለቱም ወገን ሰዎች ቀያቸውን ጥለው መፈናቀላቸውንም ይገልጻሉ። ከሁለቱም ክልል አስተዳደር የቁጥር መረጃን ለማግኘት ሙከራ ብናደርግም ስልካቸው ስለማይነሳ ልናገኛቸው አልቻልንም፣ እንጂ ነዋሪዎቹ የሚናገሩት በአካባቢው የብዙ ሰው ሕይወት መጥፋቱን ነው። የጌዲኦ ተወላጅ የጌዲኦንና የጉጂን ማህበረሰብ መለያየት አይቻልም፣ አብረን የኖርነን የዞን አስተዳዳሪዎች ናቸው። ጥያቄያችንን በተሳሳተ መንገድ እየተረጎሙ ወደ ግጭት የሚዳርጉን። ትክክለኛ ፍትህ ቢሰጡን ሁኔታው ይፈታ ነበር ይላሉ። በኦሮሚያ ውስጥ ሆኖ በክልሉ ሆነ ማንነታችን ታውቆ በቋንቋ ተናግረን በቋንቋችን ልጆቻችን እንዲማሩልን ነው የምንፈልገው። ሰብአዊ መብታችን ዲሞክራሲያዊ መብታችን ተከብሮልን

አበግ ብንሰብ የለኝ የኦሮሞ ማህበረሰብ ተወላጅም ጥያቄው የመሬት ካልሆነ ካልሆነና ሁለቱ ማህበረሰቦች አብሮ በመኖር ችግር አልነበረባቸውም ይላሉ። እሱ በታሪክም በታሪክም የመጀመሪያ በታሪክም በኦሮሞ ታሪክም እነሱ እንደ ወንድም ነው እንጂ እንደ ሌላ እንደ ኢትዮጵያ ሆኖ እንደ ሌላ ብሄረሰብ ሳይሆን እንደ ኢትዮጵያ ሆኖ በጣም ከኢትዮጵያ በጣም ወደ ኦሮሞ ይቀርበው እነሱ ነው ሽማግሌዎች የምናገሩ መጀመሪያም እና ይጋባሉ አንድ በቃ በጉጂ በኦሮሞ በኩል እነሱ ትናገራሉ እነሱም በጉጂ ጅ በኦሮመኛ ይናገራሉ። አገባሉ። አያት ነው፣ ጎቴ ነው፣ አባት ነው። በቃ አንድ ላይ ብዙ ዓመት የቆየ ስለሆነ ብዙም በዛ በኩል ጥርጣሬ የለውም። በዛ በጣም ወዳደላሉ ራሳቸውን በጣም ብዙ እንትን ርቀት የለውም። የአስቸኳይ ጊዜ አዋጅ ኮማንድ ፖስት ሴክረታሪያት ጽሕፈት ቤት ይህንም በተመለከተ ድርጊቱን የፈጸሙት የህብረተሰቡን ሰላምና የሀገሪቱን ጸጥታ የማይፈልጉ ኃይሎች ናቸው የሚል መግለጫ አውጥቶ ነበር። እነዚህ ኃይሎች ከሚያዝያ ሁለት እስከ ሚያዝያ ስምንት ሁለት ሺ አስር ዓመተ ምህረት ድረስ ባለው ጊዜ ውስጥ በጉጂ ዞን ቀርጫ ወረዳ በብሔረሰቦች መካከል ሆን ብለው ግጭት እንዲፈጠር በማድረግ በሰላማዊ ዜጎች ላይ የሞትና የመቁሰል አደጋ እንዲደርስ ከማድረጋቸውን በላይ ከፍተኛ ቁጥር ያለው የአካባቢው ነዋሪ እንዲፈናቀል አድርገዋል ሲል ይወቅሳል። በአሁኑ ጊዜ የተፈጠረውን ችግር ለመፍታት የጸጥታ ኃይሎች ከአካባቢው መስተዳደርና ኅብረተሰብ ጋራ በመሆን ከፍተኛ ጥረት በማድረግ ላይ ናቸው ይላል መግለጫው። ከቀያቸው የተፈናቀሉ ዜጎችን ወደ ቀድሞ ቦታቸው እንዲመለሱ ለማድረግና የተረጋጋ ሕይወታቸውን እንዲቀጥሉ ለማስቻል እንዲሁም የአስቸኳይ ጊዜ እርዳታ እንዲደርሳቸው በማድረግ በኩል መንግስት መንግስትና የቀጠናው ኮማንድ ፖስት ከአካባቢው መስተዳደርና ከሚመለከታቸው አካላት ጋራ በመስራት ላይ ይገኛሉም ብሏል። የጸጥታ ኃይሉ አጥፊዎቹንና ሁከት ፈጣሪዎቹን ተከትሎ በቁጥጥር ስር ለማዋል ከፍተኛ ክትትልና ቁጥጥር በማድረግ ላይ ይገኛልም ይላል መግለጫው አክሎ። ዛሬ ለጌዲዮ ተወላጅ ይህንን መግለጫ አንስቼ ጠይቄያቸው ነበር። እሳቸው እንደሚሉት አሁን በዚህ ግጭት የተፈናቀሉ ሰዎች በየቦታው በከፍተኛ ችግር ላይ ናቸው ነው ችግሩን ከስሩ ለመፍታት ፍላጎት ያለው አካል ባለመኖሩ ምክንያት ጉዳዩ ተፈቷልና ወደ ቀያችሁ ተመለሱ ተብሎም ትላንት ድረስ ግድያ ነበር ይላሉ። የኦሮሞ ማህበረሰብ ተወላጅም ይህንን ሀሳብ ይጋራሉ። ግልጽ የሆነ ውይይት ስላልተደረገ እና ጉዳዩን የሚፈታ አካል ባለመኖሩ ዛሬ ድረስ ተፋጠናል፣ በመካከላችን መከላከያ ገብቶ ይገኛል ብለዋል። ጉዳዩንም በሀገር ሽማግሌዎች ለመፍታት በሁለቱም ወገን ሰማንያ ሰማንያ ሽማግሌዎች ቢመረጥም ሁለቱ ሽማግሌዎች ተገናኝተው ለመነጋገር እንኳን አልቻሉም ባይ ናቸው። ጉዳዩን ከሁለቱ ክልሎች ለማጣራት ተደጋጋሚ ጥረት አድርገን የነበረ ሲሆን ስልካቸው ስለማይሰራና ስለማይነሳ ልናገኛቸው አልቻልንም። እንዳገኘናቸው ይዘን ለመመለስ ጥረታችንን እንቀጥላለን። በሌላ በኩል በሁለቱም ወገን ያነጋገርናቸው ሰዎች በጋራ በስልክ መስመር ላይ ተገናኝተው ለመወያየት ፈቃደኛ በመሆናቸው ሁለቱን ወገኖች አወያይተን በሌላ ዝግጅት ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጠቅላይ ሚኒስትር ዓብይ አህመድ ከወልቃየት የአማራ ማንነት ጥያቄ የኮሚቴ አባላት ጋር ተነጋገሩ። ከዚሁ ከወልቃየት ጋር በተያያዘም በመቀሌ ሰጡት የተባለውን አስተያየት በተመለከተም ምላሽ መስጠታቸውን የኮሚቴው አባል አቶ አታላይ ዛፌ ለአሜሪካ ድምፅ አስረድተዋል። ከጠቅላይ ሚኒስትሩ ጋር የተደረገ ውይይት ትርጉም የሚኖረው ግን ቀጣይነት ሲኖረውና ውጤት ሲያገኝ መሆኑን እኚሁ የኮሚቴ አባል ተናግረዋል። ጠቅላይ ሚኒስትሩ በጎንደር ከተማ ከተለያዩ ኅብረተሰብ ክፍሎች ተወካዮች ጋር ባደረጉት ውይይት ከተነሱት ዋና ጉዳዮች አንዱ ይሄው የወልቃየት ጉዳይ መሆኑን አመልክተዋል። እስክንድር ፍሬው ዝርዝሩን ይዟል። ጎንደር የቅርብ ጊዜው ፖለቲካዊ አለመረጋጋት ጠባሳ ካልሻረባቸው በተቃውሞ እንቅስቃሴው ወቅት የተነሱ ጥያቄዎችም እልባት ካላገኙባቸው ዋነኛ የኢትዮጵያ አካባቢዎች አንዷ ናት። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዚህች ታሪካዊትና የቅርብ ጊዜው የተቃውሞ እንቅስቃሴ ማዕከል አምርተዋል። ጠቅላይ ሚኒስትሩ ጎንደር የገቡትም በመቀሌው ጉብኝታቸው በወልቃየት ጉዳይ ሰጡት የተባለው አስተያየት ገና እየተበላላ ባለበት ወቅት ነው። እናም ይህ የወልቃየት ጉዳይ በከተማዋ ባደረጉት ውይይት ዋነኛ ጥያቄ ሆኖ ቆያቸው። በጎንደር ከተማ ጎሃ ሆቴል አዳራሽ ከተለያዩ የሕብረተሰብ ክፍሎች ተወካዮች ጋር ባደረጉት ውይይት ጥያቄው በተለያዩ ተሳታፊዎች መነሳቱን የአማራ ክልል ቴሌቪዥን ዘግቧል። የወልቃይት የአማራ ማንነት ጥያቄ ኮሚቴ አባል አቶ አታላይ ዛፌ ጠቅላይ ሚኒስትሩ ከወልቃይት ጋር በተያያዘ በመቀሌ ሰጡት የተባለው አስተያየት ተገቢ እንዳልሆነ በመግለጽ ጥያቄ አቅርበዋል። ጠቅላይ ሚኒስትሩ በሰጡት ምላሽ ከዚሁ ጋር በተያያዘ የጎንደር ከተማና አካባቢው እንደዚሁም ጉዳዩን የሚከታተለው ሌላው ሰው እንዳኮረፋቸው መረጃው እንደደረሳቸው ጠቁመዋል። ጠቅላይ ሚኒስትሩ እንዳሉት በመቀሌ የቆይታቸው ከወልቃየት የአማራ ማንነት ጥያቄ ጋር የተያያዘ ጥያቄ አልቀረበላቸውም። የሰጡት ምላሽም በተጠየቀው ጥያቄ አግባብ የሚታይ እንጂ ከማንነት ጋር የተያያዘ አለመሆኑን አስረድተዋል። የወልቃይትን ጉዳይ በተመለከተ የኮሚቴው አባል አቶ አታላይ ዛፌ ለጠቅላይ ሚኒስትሩ ያቀረቡት ጥያቄ ግን ሰፋ ያለ ነበር። ጥያቄው አሁንም አልተመለሰም ያሉት አቶ አታላይ ምላሽ ከመስጠት ይልቅ ጥያቄውን ያነሱ ሰዎች ለእስራትና ለእንግልት እየተዳረጉ ነው ብለዋል። ጥያቄዎችን በማንሳታችን ደረሱብን ያሏቸውን በደሎችም ዘርዝረዋል። በስብሰባው ላይ የተገኙትንና ይህንን ጥያቄ ያነሱትን አቶ አታላይ ዛፌን ማምሻውን በስልክ አነጋግሬያቸው ነበር። ለጠቅላይ ሚኒስትሩ ያቀረቡትን ጥያቄ ይበልጥ አብራርተውልኛል። ያልኳቸው እኔ አንደኛ በትግራይ ክልል በሄዱ ጊዜ የወልቃይት ጉዳይ የዲያስፖራ ጥያቄ ነው ብለው ተናግረዋል። ስለዚህ በዚህ ደግሞ እኛ ዛሬም አማራ፣ ነገም አማራ፣ ለዘላለምም አማራ ነው። ይህ አማራነታችን ደግሞ በዚህ አይነት መልክ ሊናገሩት አይገባም። የነበረ የወልቃይት ጥያቄ የማንነት ጥያቄ የሚል እንደሌለ ሆኖ ነው የተነገረው። የዳያስፖራ ነው። ዳያስፖራ ከምድረ በዳ ሞት የተረፈ ከ ከባህር የተረፈ ኮንቴነር ውስጥ ታሽጎ ሲሄድ ከሞት የተረፈ ያ ነው ዳያስፖራ ተብሎ የሚጠራ ያለ ከዚህ ሀገር በስደትና በመከራ የወጣ ነው። አሁንም ሀገሩን እንደናፈቀ ሀገሩን መመለስ እንደፈለገ ያለ ህዝብ ነው። ነገር ግን እኛ የዳያስፖራ ጥያቄ ይዘን አይደለም የተነሳ ነው። ይህን ጥያቄ መጀመሪያ ላይ ለማወቅ ቢፈልጉ ኖሮ አዲስ አበባ ካሉት ዳያስፖራዎች ጋር ከሚጠያየቁና ከሚነጋገሩ ወልቃይት ወርደው ጠገዴ ወርደው መጠየቅ ይገባዎት ነበር። አስቀድመው ይህን በመናገሮ ግን በጣም አዝመናል። ወንድ ልጅ ተንበርክኮ ያለቀሰበት ዘመን ቢኖር ይሄ ዘመን ይሄ ብቻ ነው። የአማራ ወጣት፣ የኦሮሚያ ወጣት በየአፍሳቱ ወድቆ ደሙ እየፈሰሰ ያለ የተማረ ወጣት ነው። አገር ማልማት እና ማሳደግ ሲችል ሬንጀር የለበሱትም ሲቪል የለበሱትም ሁሉም የአንድ አባት የአንድ እናት ልጆች ናቸው። ለምንድን ነው የምታጋድሉን? ለምንድን ነው የምትገድሉን? ለምንድን ነው የምታሳድዱን? ሕገ መንግስቱን ያመጣችሁት እናንተ። የብሔር ጥያቄ የሚባል ያመጣው ኢሕአዴግ። እኔ ብሔር የአማራ ነው ስል ደግሞ የለም በግብ ትግራይ ነ ተብሎ መገደድ ምን አመጣው ይህን ጥያቄ በማንሳታችንና፣ ይህን ጥያቄ ለመመለስ ባለመፈለግ ጎንደር ከተማ ላይ በክልላችን በዞናችን ገብተው ህዝብ ለመዝረፍ ሰው ነው የዘረፉ። እኔ ነው የተዘረፍኩኝ ከቤቴ። ለምንድን ነው የምናልቀው? ለምንድን ነው የምንሞተው? ዴሞክራሲ ከሆነ ለምንድን ነው ተነጋግረን ጥያቄ የማይመለስና የማይንፈታ የትግራይ መንግስት በየሄድንበት ቦታ እያሳደደ እያስፈነን ያለ ለምንድን ነው አሁንም ወልቃይት ላይ ዘጠኝ የእኛ ኮሚቴዎች በዋስትና መልክ ሀያ ሀያ ሺህ ብር እንዲያስይዙ ተደርጎ ለፌዴራል አቃቤ ህግ ለመጠየቅ ሁለት ወደ አዲስ አበባ ሄደዋል። አሁንም ክስ ላይ ነው ያለ ነው አሁንም እያሳደዱ ያለ አሁንም እያሸናቀቁ ያለ የወልቃይት ምላሽ ምላሽ የማንነት ጥያቄ ምላሽ ሊሰጠው ይገባል። እንግዲህ ጠቅላይ ሚኒስትሩ ሰጡት የተባለውን ምላሽ የደረሰኝን ልንገረውትና እሱን ያረጋግጡልኛል ከዛ የእናንተና በምላሻቸው ላይ የእናንተን አስተያየት ይነግሩኛል። አቶ አታላይ እንግዲህ ጠቅላይ ሚኒስትሩ ለዚህ በሰጡት ምላሽ የጎንደር ከተማና አካባቢው እንደዚሁም ጉዳዩን የሚከታተለው ሌላ ሰው እንዳኮረፋቸው መረጃው እንደደረሳቸው ጠቁመዋል። ነገር ግን የተባለው ነገር ትክክል እንዳልሆነ አስረድተዋል። ጠቅላይ ሚኒስትሩ እንዳሉትና እዚህ በሀገሮች የመገናኛ ብዙኃን ዘገባ እንደተጠቀሰው በመቀለው ቆይታቸው ከወልቃይት የአማራ ማንነት ጥያቄ ጋር የተያያዘ ጥያቄ አልቀረበላቸውም። የሰጡት ምላሽም በተጠየቀው ጥያቄ አግባብ የሚታይ እንጂ ከማንነት ጋር የተያያዘ አለመሆኑን አስረድተዋል። ይሄ ትክክል ነው? ይሄን ነው ምላሽ የሰጡት። የእናንተ አስተያየት ምንድን ነው? በዚህ ላይ አሁን ዛሬ የሰጡት ምላሽ። አሁን አንተ ባልከ መልክ ነው የመለሱት። አንድ ግለሰብ ጠየቀኝ፣ ለዚህ ግለሰብ የሰጠሁት መልክ ነው ነው የሚሉት። ዋናው ነገር ግን ይሄ ለማን ነው የምተወው? ለአድማጭ ነው። የመጀመሪያ የተናገሩትና አሁን የሰጡት መልስ አድማጭ አይቶ ነው የሚፈርደው። ዋናው ነገር ግን ያሉት ምንድን ነው ግለሰብ ስለጠየቀ ዲያስፖራ ነው እያበጣበጠን ያለ ሲለኝ ለግለሰቡ የሰጠሁት መልስ እንጂ የወልቃይት ጉዳይ በግሌ አልመልሰውም። በአዳራሽ ስብሰባም አይመለስም። በሕግና በሕገ መንግሥት መሰረት ግን ይመለሳል ብለው ነው መልስ የሰጡ። ሌላው አቶ አታላይ፣ እሱም እንደጠቀሱት የወልቃይትን ጉዳይ በተመለከተ ህገ መንግስቱ ይህንን ለመመለስ የሚያስችል አቅም እንዳለው ጠቅላይ ሚኒስትሩ መግለጻቸው ተመልክቷል። ከእናንተ ኮሚቴ ጋር፣ ከወልቃይት የአማራ ማንነት ኮሚቴ ጋር በቅርበት በአካል በመገናኘት ጭምር ስራቸውን እንደሚያከናውኑም ተናግረዋል። ይህ ትክክል ነው? ይህን ያረጋግጡልኝ፣ እና በዚህ ላይ አስተያየታችሁ ምንድን ነው? ምላሻችሁ ምንድን ነው? በመጨረሻ ስብሰባው እንዳለቀ በግል ቀርተው አነጋግረውናል። እናንተንም አነጋገሯችሁ ከስብሰባው በኋላ ከስብሰባ በኋላ አታላይ ዛፌ፣ ጌታቸው አደመ፣ ወረታ ዋዛናው፣ ተሻገር ወልደሚካኤል አራታችንም ገብተን፣ አቶ ገዱ ገዳ፣ እንዳርጋቸው አቶ አለም መኮንን፣ ክቡር ጠቅላይ ሚኒስተር አብይ አህመድ፣ እነዚህ ሶስቱ ባሉበት እኛም አራታችን ገብተን ለብቻችን በአንድ ክፍል ቁጭ ብለን ተነጋግረናል። የንግግሩ ውጤት ምን ነበር? ምን ቃል ገቡላችሁ ጠቅላይ ሚኒስትር እያሉን? አንደኛ በህዝቡ ፊት የተናገሩት ንግግር ነው። በዚህ ተረዱኝ። እኔ የመለስኩት የግለሰብን ጥያቄ መልስ እንጂ የወልቃይት ማንነትን ለመመለስ አይደለም። ትክክል አይደለም ለማለት ፈልጌ አይደለም። ስለዚህ በዚህ እንድትረብኝ እፈልጋለሁ። ከአሁን በኋላ እየተገናኘን መነጋገር፣ ተቀራርበን መነጋገር፣ ከትግራይ መንግስትም ጋር በመቀራረብ መነጋገር እንችላለን ብለውናል። አጠቃላይ እንግዲህ አሁን እናንተን የኮሚቴውን አባላት ለብቻ ካነጋገሩበት፣ እንዲሁም በጎሃ ሆቴል በጎንደር ከተማ ከሚገኙ የተለያዩ የህብረተሰብ ክፍሎች ተወካዮች ጋር ባደረጉት ውይይት ከገለጹት በመነሳት ጠቅላይ ሚኒስትሩ እናንተ በነበረው ሁኔታ ምንድን ነው? አጠቃላይ የኮሚቴያቸው አስተያየት ምንድን ነው? አቷታላይ ቅሬታ ሁሉ ገልጠናል። እኛ ቅሬታችን ምንድን ነው? እኛ እዚህ መጥተን ተገኝተናል። በዚህ ስሰዋ ነገር ግን እዚህ መገኘት እየተገባው ሳይገኝ የቀረ ወንድማችን ኮሎኔል ደመቀ ዘውዱ ጎንደር በተፈጠረው ሁከት ምክንያት ወደዚህ መምጣት አይቻልም። ስለዚህ ይሄ አንድ እንደ ቅሬታ አቅርበነዋል። አሁን ያለው አመለካከት በተለይ በትግራይ መንግስት፣ አድማጮች ወደ መጽሔቱ ዝግጅትን እንዘልቃለን። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮንም በመጪው ሳምንት ከሰኞ እስከ ረቡዕ ዋሽንግተን ዲሲ ናቸው። አድማጮች ሌላ ሶስተኛ የቀረ ክፍል አለ። ቀደም ብሎ የቀረበውን ዘገባ የሚመለከት የማክሮንን ዘገባ ቆየት ብለን እናቀርባለን። ወደዛውን መልሳችሁ ያለው እይታ ለእኛ እያሸማቀቀን ስለሆነ አሁንም በወልቃይት የነበሩ ዘጠኝ ኮሚቴዎቻችን ሰባቱ ሁመራ ወርደው ሃያ ሃያ ሺህ ብር ዋስትና ሲይዘው ሁለቱ ደግሞ አዲስ አበባ ፌዴራል አቃቢ ሕግ ለማመልከት ሂደዋል። አሁንም እያሳደዱን ስለሆነ እያሸማቀቁን ስለሆነ ይህን ነገር ተረብተው መፍትሄ ሊሰጡን ይገባል ብለን ሁሉ ይህን ጥያቄ አቅርበንላቸዋል። ይላቸዋል ይሄ ሊታገሱ ይገባል ሊታገሱ ይገባል። ለሸናጥን አይገባም። ይህን አንድ ነገር ያድርጉልን ብለናቸዋል። ተቀራርበን እንነጋገራለን ብለውናል። በዚህ ንግግራቸው እኛ ረካን የምንለው ሌላ ጊዜ አቀራርበው ካነጋገሩን ዛሬ እንደተገናኘ ነው። አዲስ አበባም እንደዚህ ከተገናኘና ከተነጋገርን ንስየው ነው ኮሎኔል ደመቀ ለምን እንደ ያልተገኙት አቶ ታለ፣ አንደኛ አልተጠራም። በአዴን ነው የጠራን እኛን እኛን በአዴን ነው የጠራን። በአዴን ሲጠራንም የበአዴን ቢሮ ነው የጠሩን። ሁለቱ ሰው ለሁለት ሰው ብቻ ትኬት አለን ያሉ። ስለዚህ እኔና አቶ ጌታቸው ነው የገባ። አቶ ተሻገርና አቶ ወረታው ድንገት አጋጣሚ ለመጠቀም ብለው ሄዱ ገብተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚሁ በጎንደር ቆይታቸው የአማራ ክልል ከሱዳን ድንበር ጋር ያለውን ጥያቄ በተመለከተ እንደዚሁም የልማት ተጠቃሚነትንና ሌሎች ጉዳዮችን በተመለከተ ለተነሱ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ቀደም ብሎ ተከታዩን ዘገባ ለማቅረብ ስላደናገርን ይቅርታ እንጠይቃለን። አሁንም ወደ ሁለተኛው ክፍል አጋማሽ ወደሚወስደን ሌላ ዘገባ ነው የምናልፈው። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳሐዬ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ጠቅላይ ሚኒስትር አብይ አህመድ ተባባሪያቸውን በመከላከያ ሚኒስትርነት ሾሙ። ኢትዮጵያ የስኳር ኢንዱስትሪዋን ለማዳበር የውጭ ሀገራት ተቋራጮች እየፈለገች መሆኗ ተገለጸ። ኢትዮጵያና ሱዳን ስለ ሕዳሴ ግድብ የሚካሄደው ንግግር ከሽፏል ማለታቸው ግብጽ እንደማትቀበል አስታወቀች። የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። ብሉምበርግ የዜና አገልግሎት ድረገጽ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አዲስ ካቢኔ ሲሰይሙ እንደ እሳቸው ኦሮሞ የሆኑትን ሞቱማ መቃሳን መከላከያ ሚኒስትር አድርጎ መሾማቸውን ገልጿል። የፔትሮሊየም ሚኒስትር የነበሩት ሞቱማ መቃሳ መከላከያ ሚኒስትር የሆኑት ዶክተር አብይ የቀድሞውን ጠቅላይ ሚኒስትር ከሥልጣን እንዲሰናበቱ ያስገደደውን ለሁለት ዓመታት ያህል የዘለቀውን አለመረጋጋት ለማስታገስ ባላቸው ፍላጎት መሠረት መሆኑን ብሉምበርግ አክሏል። አዲሱ መንግሥት የካቢኔ ሹም ሽር ያደረገው ሰዎች የሚያሰሙት ምሬት መፍትሄ ለመሻትና ሙስናን ለመዋጋት ባለው ፍላጎት ነው ሲሉ ዶክተር አብይ ትናንት የካቢኔ ለውጥ ሲያደርጉ ባሰሙት ንግግር ጠቁመዋል። ሞቱማ እንደ ዶክተር አብይ የኦሮሞ ህዝባዊ ዴሞክራሲያዊ ድርጅት ሥራ አስፈጻሚ ኮሚቴ አባል ናቸው። በመከላከያ ሚኒስትርነት የቀድሞ ጠቅላይ ሚኒስትር ከስልጣን ሲሰናበቱ የተደነገገውን የአስቸኳይ ጊዜ አዋጅ የሚያስተባብረውን ኮማንድ ፖስት ወይም የእዛ አካልን ይመራሉ። አቶ መለስ አለሙ ሄርቦሮ አቶ ሞቱማ ሚኒስትር የነበሩበትን የፔትሮሊየም ሚኒስቴር ሚኒስትር ይሆናሉ። ኢትዮጵያ በአሁኑ ወቅት ቢያንስ 4.5 ትሪሊዮን ኪዩቢክ ጫማ የሚሆን የጋዝ ግኝት እያዳበረች በመሆኗ የፔትሮሊየም ሚኒስቴር ቁልፍ ቦታ እየሆነ መምጣቱን የብሉምበርግ የዜና አገልግሎት ድረገጽ አስገንዝቧል። አሁንም የብሉምበርግ የዜና አገልግሎት በዘገበው መሰረት የኢትዮጵያ መንግስት የአገሪቱን የስኳር ኢንዱስትሪ በበለጠ እንዲለማ የሚረዱ የውጭ ኩባንያዎችን የመቅጠር እቅድ አለው። የአገሪቱ ወታደራዊ ኃይል በዋና ዋና ውጥኖች ላይ የነበረው ኮንትራት ግን ተሰርዟል። ጠቅላይ ሚኒስትር አብይ አህመድ ኮንትራት በመስጠት በኩል ለጸጥታ ኃይሎች የሚደረገው አድሎ እንዲቀንስ የልማት ውጥኖች ደግሞ ህዝቡን የሚያካትቱ እንዲሆኑ የማድረግ ፍላጎት እንዳላቸው ማመልከታቸውን ብሉምበርግ ድረ ገጽ ላይ ወጣው ጽሑፍ ገልጿል። የአገሪቱ መንግሥት ይዞታ የሆነው የኢትዮጵያ ስኳር ኮርፖሬሽን በአማራ ክልል የሚገኘውን ጣና በለስ ሁለትን ለማዳበር የሚችል አዲስ ተቋራጭ እየፈለገ ነው። ለጣና በለስ ሁለት የውጭ ሀገራት ተቋራጮች ለመቅጠር እየፈለግን ነው ሲሉ የስኳር ኮርፖሬሽኑ ቃል አቀባይ አቶ ጋሻው አይችሉህም ባለፈው ማክሰኞ ተናግረዋል። በብቃት ጉድለትና በማዘግየት ተግባር ምክንያት በሀገሪቱ ወታደራዊ ኃይል ሲንቀሳቀስ የነበረውን የብረትና የኢንጂነሪንግ ኮርፖሬሽን በውጥኑ ላይ የነበረውን ሚና ማቆሙን የብሉምበርግ ዘገባ አውስቷል። ሜቴክ አፍሪቃ ትልልቆቹ ከሚባሉት ወታደራዊ ኃይሎች አንዱ በሆነው የኢትዮጵያ ወታደራዊ ኃይል የሚንቀሳቀስ ሲሆን በታላቁ የህዳሴ ግድብ ግንባታ ስራና በኦሮሚያ ክልል በሚገኘው የማዳበሪያ ተቋም እንቅስቃሴ ውስጥ ገብቷል። ጠቅላይ ሚኒስትር አብይ ታዲያ ባለፈው እሁድ ባደረጉት ንግግር መንግስት ወታደራዊ ኃይል በሀገሪቱ ኢኮኖሚ ያለው ሚና የመቀነስ ዕቅድ እንዳለው አመላክተዋል። ጠቅላይ ሚኒስትሩ ባደረጉት በቴሌቪዥን በተላለፈ ንግግር የጸጥታ ኃይሉ ከማንኛውም አይነት አድሎ ጸድቶ ህዝቡን በሕገ መንግስቱ መሠረት ማገልገል አለበት ማለታቸውን የብሉምበርግ ድረ ገጽ ላይ ወጣው ዘገባ አውስቷል። አህራም ኦንላይን የተባለው የግብፅ ድረገጽ በበኩሉ ኢትዮጵያና ሱዳን ስለ ታላቁ የህዳሴ ግድብ የሚደረገው ንግግር የከሸፈው በግብፅ ምክንያት ነው ያሉትን ግብፅ አትቀበልም ሲሉ የግብፅ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግሯል ይላል። ግብፅ ካርቱም በተካሄደው ንግግር የተሳተፈችው በአዎንታዊ ዓላማና የሦስቱን ሀገሮች መሪዎች መመሪያዎችን በተግባር ላይ የሚያውል ስምምነት ላይ ለመድረስ ባላት ፍላጎት መሰረት ነው። ህዳሴ ግድብን አስመልክቶ የሚደረገው ቴክኒካዊ ንግግር ከአጣብቅኝ ሁኔታ የሚወጣበት መፍትሄ ለማግኘት ነው ሲሉ የግብፅ የውጭ ጉዳይ ሚኒስቴር ቃል አቀባይ አሕመድ አቡ ዛይድ ባለፈው ሐሙስ መናገራቸውን አህረም ድረገጽ ጠቅሷል። አቡ ዘይድ አያይዘውም ግብፅ ስለ ታላቁ የህዳሴ ግድብ በሚካሄዱ ቴክኒካዊና ፖለቲካዊ ስብሰባዎች ላይ ያሏት ሁሉም አቋሞች ጥርጣሬ ውስጥ የሚያስገቡ አይደሉም የሦስቱንም ሀገሮች ጥቅም የሚያስጠብቅ መግባባት ላይ ለመድረስ ስትል የማመቻቸት ባሕሪ አሳይታለች ብለዋል። የግብፅ የውጭ ጉዳይ ሚኒስትር ሸኩሪ ውይይቱን ለሁለተኛ ጊዜ በካይሮ ለመቀጠል ጥሪ የሚያደርግ መልእክት ባለፈው ረቡዕ ለሱዳንና ለኢትዮጵያ አቻዎቻቸው መላካቸውን ድረገጹ ጠቁሟል። ይህም ግብፅ ቴክኒካዊ ውይይት እንዲቀጥልና ስምምነት ላይ ለመድረስ ያላትን ፍላጎት ያረጋግጣል። ስለሆነም ግብፅ በአንዳንድ ሚዲያዎች እንደተሰራጨው መግባባት ላይ እንዳይደረስ እንቅፋት ልትሆን አትችልም ብለዋል ቃል አቀባዩ። ባለፈው ሳምንት ካርቱም የተደረገው ስብሰባ የህዳሴ ግድብ በግርጌ ተፋሰስ ሀገሮች ግብፅና ሱዳን ላይ የሚኖረውን አንደምታ በሚመለከት በተደረገው ጥናት ላይ ያለውን ያጣብቅኝ ሁኔታን ለመፍታት የሚደረጉ ድርድሮች አካል ነው። የግብፅ የውጭ ጉዳይ ሚኒስትር ሳሚ ሽኩሪ የተካሄደው ንግግር ተጨባጭ ውጤት አላስገኘም ማለታቸውን ድረገጹ ጠቅሷል። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለም ባለፈው ሐሙስ ለጋዜጠኞች በሰጡት መግለጫ የአባይ ወንዝ የውሃ ድርሻ ክፍፍልን በሚመለከት እንደ አውሮፓን አቆጣጠር በ1959 ዓ ም በግብፅና በሱዳን መካከል የተደረገውን ኢትዮጵያ ያልተሳተፈችበትን ውል ኢትዮጵያ እንድትቀበል ግብፅ ጠይቃለች። ይህ ደግሞ ለኢትዮጵያ ቀይ መስመር ነው ማለታቸውን አህራም ድረገጽ ላይ ወጣው ዘገባ ጠቁሟል። እንደ አውሮፓ አቆጣጠር በ1959 ዓ ም በተደረገው ስምነት መሠረት ግብፅ በዓመት 55.5 ቢሊዮን ኪቢክ ሜትር የአባይ ውሃ መጠን፣ ሱዳን ደግሞ በዓመት 18 ቢሊዮን ኪቢክ ሜትር ያገኛሉ። ኢትዮጵያና ሌሎች የአባይ ወንዝ ተፋሰስ ሀገሮች በቅኝ ግዛት ወቅት በተደረገው ስምነት እንዲሳተፉ አልተደረገም። የሱዳን የውጭ ጉዳይ ሚኒስትር ኢብራሂም ጋንዶር ንግግሮቹ ያስገኙት ተጨባጭ ውጤት የለም ማለታቸውን የሦስቱ ሀገሮች የመስኖ ሚኒስትሮች በቴክኒካዊ ንግግር ስምምነት ላይ ያልተደረሰበት ምክንያት ለማየት ስብሰባ ያደርጋሉ ማለታቸውን አህራም ድረገጽ አስነብበዋል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች፣ አሁን ውይይት የኢትዮጵያ መጨጣ እድሎችና ፈተናዎች በትናንትናው ምሽት ጀመር ያደረግነው ውይይት ነው። አሉላ አንተ ነበርክ ውይይቱን ያሰናዳኸው እና ወደ ዝግጅቱ ታንደረድረ። አመሰግናለሁ አዲሱ እንደጠቀምከው በትላንት ዝግጅታችን የጠቅላይ ሚኒስትር አብይ አህመድን የካቢኔ ሚኒስትሮች ሽግሽግና ሹመት አስመልክቶ ሁለቱ ተወያይ እንግዶቻችን ከሶስቱ ያቀረቡትን ግምገማ ሰምተን የሶስተኛዋን እንግዳችንን አስተያየት ለዛሬ በቀጠሮ አሳድረን የተለያየ ነው። አሁን ለእንግዶቻችን ማንነት ለማስታወስ ራሳቸውን የሚያስተዋውቁ ያደረኩበት እናስቀድም። ሄኖክ የማነ እባላለሁ። ያው በአሁኑ ሰዓት የድህረ ምረቃ የፍልስፍና ተማሪ ነኝ እዚህ ስቴት ዩኒቨርሲቲ ኦፍ ኒውዮርክ። ተዳለለማ እባላለሁ። የአዲስ ስታንዳርድ ኦንላይን የእንግሊዝኛ መጽሄት ዋና አዘጋጅ ነኝ። መስፍን ነጋሽ እባላለሁ። ብዙ ሰው የሚያገኝ በአዲስ ነገር ጋዜጣ ነው አሁን በስደት እዚህ ስዊድን እኖራለሁ። ዋዜማ ሬዲዮ የሚባል የኢንተርኔት ሬዲዮ ላይ ሰራለሁ በትርፍ ጊዜ። የሙሉ ጊዜ ስራዬ ግን በአንድ የሰብአዊ መብት ጉዳይ ላይ በሚሰራ ድርጅት ውስጥ። ለትውውቁ በድጋሚ አመሰግናለሁ። የትላንቱን የጠቅላይ ሚኒስትር አብይ አህመድ የካቢኔ ሚኒስትሮች ሽግሽግና ሽመት በትላንትናው ምሽት ፕሮግራማችን ሄኖክ የማንና መስፍን ነጋሽ መልከት ባደረጉበት ነው። አጠር ያለውን ውይይታችንን ለዛሬ በቀጠሮ ያሳድር ነው። ጸዳለ ባንቺ እንነሳ አንቺም እስኪ እንደ ሄኖክና መስፍን ሁሉ የትላንቱን የጠቅላይ ሚኒስትር አብይ አህመድን አዲስ አስተዳደር የካቢኔ ሚኒስትሮች ሽግሽግና ሽመት ሹመት ባጭሩ ገምግሚልን። ና ላስተዋወቅ ነው እና ብዙ ቀጠሮ ለተያዘለት ሰፊ ውይይታችን እንንደርደር። እሺ፣ አመሰግናለሁ አሉላ። እኔ ትላንትናውን የሳቸውን የአስተዳደር ሽግሽግ ማስተላለፍ ከፈለጉት መልዕክት አንጻር በሶስት የተለያየ አቅጣጫ ነው የምመለከተው። የመጀመሪያው ትዝል ከሆነ እሳቸው እንደተመረጡ የኢህአዴግ ስራ አስፈጻሚው እንደመረጣቸው በማግስቱ ሽፈራው ሽጉጤ የጽህፈት ቤቱ ኃላፊ አዲስ ካቢኔት ማዋቀርን አያካትትም የእሳቸው መመረጥ የሚል ለሚዲያ የተናገሩት ነገር ነበር እና ብዙ ሰው ትንሽ ሀሳብ ገብቶት ያዳመጠው ኢንተርቪው ይመስለኛል ይሄ ነገር እና ትንሽ ግራ መጋባት ውስጥ ገብተን ነበረ። እንግዲህ አዲስ ጠቅላይ ሚኒስቴር ተመርጦ የራሳቸውን ካቢኔ ማቋቋም ካልቻሉ ምንድን ነው አዲስ የሚያሰኛቸው ወደሚለው ነገር ገብተን ነበር። እንግዲህ ሰዎችን ያመጡበት ምክንያት አንደኛ፣ ያው ሕገ መንግስቱ በሚፈቅድልኝ መሰረት የራሴን ካቢኔ አቋቁማለሁ የሚለውን መረጃ ለሕዝቡ እንዲደርስ ስለፈለጉ ይመስለኛል። ሁለተኛ ደግሞ ስብጥሩን ስንመለከት ከተለያዩ ድርጅቶች የመጡትን የካቢኔ አባላት ስብጥር ስንመለከት በዚህ ምንድን ነው ማስተላለፍ የፈለጉት መልእክትን ይመስለኝ እንግዲህ እሳቸው ወደ ስልጣን መምጣት ባለፉት አራት ዓመታት የተከናወኑት የህዝባዊ ተቃውሞች ውጤት ናቸው እሳቸው በመጀመሪያ ደረጃ እና ይሄ የህዝብ ተቃውሞ ደግሞ እያደር ምን ወደሚለው መጥቷል። የህወሀትን የበላይነት አለመቀበል። ሁለተኛው ማስተላለፍ የፈለጉት የካቢኔ አባላታቸውን ስብቅር ስትመለከት ይሄ የህወሀት የበላይነትን የሚለውን ለመቀነስ ዝግጅት ያደረጉበት የካቢኔት ሽግሽግ ይመስለኛል። ሶስተኛው መልእክት በዚህ ማስተላለፍ የፈለጉት የተሻሉ ሰዎችን ወደ የሚያስፈልጉበት ቦታ የማስቀመጥ መልእክት ማስተላለፍ የፈለጉ ይመስለኛል። ለምሳሌ የገቢዎች እና ጉምሩክን ዋና አስተዳዳሪ ከኦሮሚያ ክልል ወስደው እዛ ያስቀመጧቸው አቶ ኡመር ኦሮሚያ ክልል በሚሰሩት በጣም ጠንካራ ሰው እንደሆኑ ብዙ ሰው የሚቀበላቸው ናቸው እና ያንን ችሎታ ባላቸው ሰዎች ከብኔን አስተካክ ያለው የሚለውን እነዚህ ሶስቱን መልእክቶች ለማስተላለፍ ቆርጠው የተነሱበት እርምጃ ይመስለኛል። ነገር ግን ይህን ባደረጉበት ጊዜ ራሳቸውንም አጣብቅኝ ውስጥ የከተቱበት ሁኔታ ነው የሚታየኝ። እስኪ በምሳሌ አስረጀን። እሺ። ለምሳሌ ይሄ ሽግሽግ በአሁኑ ሰዓት በሀገሪቷ ላይ ያለው የአስቸኳይ ጊዜ አዋጅ ከዚህ በፊት የሚመሩት በኮማንድ ፖስቱ ስር የነበሩት ሰባቱ ሰዎች ከሰባቱ፣ አሁን አራቱ የኦህዴድ ተወካዮች ሆነዋል። ያ ማለት ምንድን ነው? ኦህዴድ የአስቸኳይ ጊዜ አዋጁን በአሁን ሰዓት በሱ እጅ ነው ያለው ማለት ነው። ቅዱን ማንሳት ወይም ደግሞ አስቸኳይ ጊዜ አዋጁ እንዲሰረዝ ለማድረግ በኦህዴድ ላይ ትልቅ ኃላፊነት ነው የተጣለው እና ይሄ ነገር አጣብቂኝ ውስጥ ነው የሚከታቸው። ከሰባቱ ሰዎች አራቱ የኦህዴድ ሆነው ይሄ አስቸኳይ ጊዜ አዋጅ በተለይ በኦህዴድ በኩል ከባድ ተቃውሞ የገጠመው አካሄድ ስለነበረ እስከ መቼ ሊያስቀምጡት ይችላሉ? ይሄ በራሳቸው ላይ ትልቅ ኃላፊነትን የጣሉ ነው የሚመስለኝ። ሌላው አጣብቂኝ ደግሞ ያው ምንም እንኳን ስብጥሩ የተለያየ ይሁን እንጂ የሰዎቹን የስራ ሁኔታ ከዚህ በፊት ስትመለከት ከየትም የመጡ አይደሉም። እርግጥ ነው አስሩ አዳዲስ ናቸው። ስድስቱ ከነባር መስሪያ ቤት ወደ ነባር ሚኒስቴር መስሪያ ቤት የተዘዋወሩ ናቸው ከነበሩት ውስጥ። ነገር ግን አዳዲስ የምትላቸው ሰዎች ራሱ ከዚህ በፊት በኢህአዴግ መዋቅር ውስጥ የሚታወቁ በኢህአዴግ፣ አዎ የሚታወቁ ኢህአዴግን ኢህአዴግ ያደረጉ ሰዎች ናቸው። ስለዚህ አዲስ ፊት የሚባል ነገር የለም። ለእነሱ ስራው አዲስ ሊሆን ይችላል እንጂ እነዚህ ሰዎች የኢህአዴግ ውጤቶች፣ የኢህአዴግ አስፈጻሚዎች፣ በተለያየ ደረጃ ኢህአዴግን ኢህአዴግ ያደረጉ ሰዎች ናቸው። የምን አጣብቂኝ ውስጥ ከተዋቸዋል። ዞሮ ዞሮ ኢህአዴግን ነው ሪሳይክል ያደረጉት መልሰው ኢህአዴግን ነው የባወዙት እና ይሄ አጣብቂኝ ነው። ይሄ እንግዲህ ሊሆን የቻለበት ምክንያቱም ኢህአዴግ በሀያ ሰባት አመታት ውስጥ ሲል የተሻሉ ሰዎች ከምህዳር ያስወገደበት አሰራር ነው ሲከተል የነበረው በፖለቲካም ደረጃ ይሁን በኢንቴሌክቹዋል ደረጃ በምንም ይሁን በምን ኢህአዲግ እነዚህ ሰዎች ከገበያ ያስወጣበት ነው። ስለዚህ ኬት ማምጣት ይችላሉ? ተአምር ሊሰራ የሚችል ካቢኔ መበወዝ አይችሉም። ዞሮ ዞሮ ኢህአዲግን ነው መበወዝ የሚችሉት እና እንደዚህ አይነት መምታታት የነበረበት ነው። ያም ሆኖ ግን ቁርጠኝነታቸውንም የገለጹበት ነበረ። ለምሳሌ ሙስና ላይ የተናገሩት ቀይ መስመር መሻገር አይቻልም ብለው የተናገሩት አለ ፓርላማ። አስፈጻሚነታቸው ምን ያህል ሊሆን እንደሚችል እያደር የምናየው ነው ማለት ነው። ትላንትናውን የካቢኔ ድወዛ በእንደዚህ መልኩ ነው የሚመለከት። መልካም። የካቢኔ ሽግሽጉንና ሹመቱን በተመለከተ የየበኩላችሁን አስተያየት አቅርባችኋል። እስኪ ወደ ዋናው ቀደም ብለን ወደ አስተዋወቅ ነው ያለፉትን ሁለት ሳምንታት ክንዋኔዎቻቸውንና የወደፊቱንም መጪ ሁኔታ ወደምንቃኝበት ውይይት እንዝለቅ። የኢትዮጵያ ማለዳ ፈተናና እድሎች በሚል የተከታታይ ውይይት አካል ነው። ይህ ከሶስታችሁ ጋር የምናድርገው ቅዳሜ ውይይት። እድሎቹ ምንድን ናቸው? ፈተናዎች ውስጥ አንዳንድ ነጥቦችን እናነሳለን። የዶክተር አብይ ወደ ስልጣን መምጣት የጠቅላይ ሚኒስትርነቱን ኃላፊነት መረከብ ማግስት የተነሳሱ ስሜቶችን ከግምት አስገብታችሁ ከዛ ስሜት በስሜት ብቻ ከተያዘው ኃላፊነቱን የተቀበሉበትን ተንተርሶ ያሰሙት ንግግር ብዙዎችን ያነቃቃ ይመስላል። የተለያየ ትችቶች ወይም ሀሳቦች ሊቀርቡ የመቻላቸውን ያህል ከዛ ማግስት ምን አደረጉ? ጊዜው አጭርም ቢሆን ባለፉት ሁለት ሳምንታት ውስጥ ምን አይነት ክንዋኔዎች ነበሯቸው የሚሉትን በደምሳሳው እንመለከታለን። እስኪ መስፍን አንተን ላስቀድምህ። ያ መነቃቃት ወይም መነሳሳት የፈጠረውንም ስሜት ምክንያታዊነቱን ጭምር ይዘህ ብትንደረደር። እንግዲህ አብይ ያው ዶክተር ይለዋል ብዙ ሰው በንግግር ውስጥ እኛ ማዕረግ በጣም እንወዳለን። እኔ አብይ አህመድ ጠቅላይ ሚኒስትር እያልኩ ብቻ ነው የምቀጥለው። እንግዲህ አዲሱ ጠቅላይ ሚኒስትር የበዓለ ሲመት ንግግራቸው በብዙዎች ዘንድ ቢያንስ ቢያንስ ጥሩ ስሜት የፈጠረ ነው። ይሄ የሆነበት ዋና ምክንያት የሚመስለኝ ንግግሩ የተደረገበት ጊዜና አገሪቱ በዛ ወቅት የነበረችበት ሁኔታ ይመስለኛል። አሁንም በዛ ሁኔታ አንስፈርግ እና እሱ ለንግግሩ ተጨማሪ ጉልበትና ተጨማሪ ትርጉም እንዲሰጠው አድርጎታል። በብዙዎች ዘንድ እንደው ጥሩ ጎን ያለው ተስፋ የሚፈነጥቅ የሚመስል ስሜት የሰጠው ለዛ ይመስለኛል። ሌላው ያ ወቅት ከንግግሩ ከጭብጡና ከመልእክቱ እንዲሁም ከአቀራረቡ በተጨማሪ ብዙ ሰው ኢትዮጵያ ለገባችበት ችግር መፍትሄው ከየት ነው የሚመጣው የሚል በጣም የሚያስጨንቅና የሚያሳስብ ስሜት ውስጥ እያለ የኢትዮጵያ መጻኢ ዕድል ምንድን ነው የሚሆነው እያለ እየተነጋገረ በነበረበት ወቅት የመጣ ንግግር ስለሆነ ክብደት አግኝቷል ብዬ አምናለሁ። ከዛ ወዲህ ጠቅላይ ሚኒስትሩ የቀጠሉት በንግግራቸው ነው። ሶማሌ ክልል መሄዳቸው በእርግጥ ከንግግሩ በተጨማሪ ራሱ ለጉብኝት መሄዳቸውም በጣም ፖለቲካዊ ትርጉም ያለው አስፈላጊም ነበር ብዬ አስባለሁ። ከዛ አምቦ ላይ ተመሳሳይ ነገር ሆኗል። ከዛ መቀሌ ላይ ሆኗል። እነዚህ በውስጣዊ በኢህአዴግ ውስጥ ባለ የፖለቲካ ጨዋታ እንዲሁም ሀገሪቱ ውስጥ በሰፈነው የውጥረትና የክራይሲስ ፖለቲካ አስፈላጊ ጉብኝቶች ናቸው ብዬ እወስዳለሁ ይሰማኛል። ንግግሮቹ ግን እንግዲህ እየበዙ ሲመጡ ወደ መደጋገም ሊቀርቡ ትንሽ ነው የቀራቸው። ግን እስካሁን በጥሩ ጎኑ ነው የምመለከተው ንግግራቸውን። ወደ ኒውዮርክ ልምጣና ባለፉት ሁለት ሳምንታት ውስጥ አንድ ጠቅላይ ሚኒስትር ወደ ስልጣን በመጣ በሁለት ሳምንታት ውስጥ ምን ሊያደርግ ይችላል? ራሱን የቻለ ጥያቄ ነው። ኢትዮጵያ ካለችበት ሁኔታ አንጻር ሊለኩ የሚችሉ ምን ያህል ግምት የሚሰጣቸው ክንዋኔዎች አድርገዋል? ሄኖክ፣ ተከታትለው ከሆነ በሁለት ሳምንት ውስጥ በዲሞክራሲያዊ መንገድ ከተመረጠ ጠቅላይ ሚኒስትርም የተለየ ነገር መጠበቅ የሚቻል አይመስለኝም። እኔ ከሳቸው ጠብቅ የነበረው መስፍን ታቅሶታል። አገሪቷ ከነበረችበት ሁኔታ ውጥረት፣ ጥላቻም አንጻር ያሳዩት ትልቅ ኃላፊነት ይሰማው ሀገራዊ ስሜትን የሚያነሳሳ የእርቅ የአንድነት መንፈስ ያላቸው ንግግሮች ማድረጋቸው ትልቅ ዋጋ አለው። ትልቅ አስተዋጽኦ አድርጓል። ያንን የምልበት ምክንያት አንደኛው እንደተባለው አገሪቷ የነበረችበት አጣብቅኝ፣ ምን ሊፈጠር ይችላል፣ ወዴት እየሄድ ነው፣ ምን አይነት ግጭት ሊፈጠር ይችላል የሚል ትልቅ ስጋት በነበረበት ሁኔታ ያን ማድረጋቸው ብዙ ውጥረት እንዲረግብ አድርጓል። እና በተለይ ደግሞ ከመጡበት ሁኔታ አንጻር ያልተጠበቀ ነው የአቶ ለማና ጠቅላይ ሚኒስትር አብይ እንደዚህ አይነት አገራዊ መንፈስ ያለው መልእክት ይዘው መምጣታቸው በአጭር ጊዜ ስናየው በጣም ትልቅ አስተዋጽኦ አድርጓል። እኔ የምጠብቀው የነበረው ያንን ነው። ንግግሮቹ አሁን እንግዲህ በተለያየ ቦታ ያደረጓቸው ንግግሮች እንዲሁም ዝርዝር ገብተን እንጥቀፈ ከተባለ ያው ማንስማማባቸው የማይጥሙን ነገሮች አሉ። ግን ያንን እንዲያስወግዱም አንጠብቅም። ካሉበት ሁኔታ አንጻር ግለሰቡ አብይ አለ፣ እንደገና ምናልባት የኦሮሞ ብሔርተኛውም አብይ አለ የኦህዲድ መሪ ሆኖ ኢህአዴግ ውስጥ ባለው የስልጣን ፍክክር ውስጥ ራሱን አጉልቶ ለማውጣት የሚታገለው አብይ ያለ ኢትዮጵያዊ አብይ ያለ እና እነዛን ነገሮች አስታርቀው አዋደው ለመሄድ ያደረጉት ሙከራ በጣም ከባድ እንደሆነ ምንም ጥያቄ የለውም። የገመድ ላይ ጉዞ ነው። ያንን ጉዟቸውን በጥሩ ሁኔታ ጀምሮታል። እንግዲህ አንዳንድ ስጋቶች አሉ፣ ንግግሮቻቸው ላይ ንግግር ዋጋ እስካለው ድረስ ሁሉንም ለማስደሰት ሲሞክሩ ሁሉንም እንዳያስከፉና በተለያዩ ወገኖች መካከል ድልድይ ለመገንባት ሲሞክሩ ከድልድዩ እንዳይወድቁ ወይ ድልድዩ እንዳይወድቅባቸው ስጋት አለኝ። ቅሬታዎች አሉ ግን በአብዛኛው የተሳካ ነበር ማለት። እንግዶቼን አመሰግናለሁ። አድማጮቹ ውይይቱ ይቀጥላል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የማዕከላዊ አፍሪካ ሪፑብሊክ በዓለም ደረጃ ቋፍ ላይ ካሉት ሀገሮች መካከል አንዷ ናት። ሙስሊሞቹ የሴሌካ አማጺያን ውህደት ከአምስት ዓመታት በፊት ያኔ ፕሬዚደንት የነበሩትን ፍራንሷ ቦዚዜን አስወግደው ስልጣን ያዙ። ይሁንና የሴሌካ ውህደት ሙስሊም ባልሆኑት መንደሮች ላይ የግድያ የወሲብ ጥቃትና የዘረፋ ዘመቻ ከፈቱ። ጸረ ባላካ የተባሉ ክርስቲያን ሙስሊሞች ለመበቀል ተመስርተው በሙስሊም ማህበረሰብ ላይ ተመሳሳይ ሽብር ዘመቻ አሰፈኑ። ይህን መሰረት በማድረግ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ሲቪሉን ህዝብ ለመጠበቅና የማዕከላዊ አፍሪቃ ሪፑብሊክን ለማረጋጋት ሲል የሰላም ጥበቃ ኃይል መደበ። ዛምቢያ በብዙ የተባበሩት መንግስታት ድርጅት የሰላም ጥበቃ ጥረት ቁልፍ አጋር ነች። በአሁኑ ወቅት ከአንድ ሺህ በላይ የሚሆኑ የዛምቢያ ወታደሮችና ፖሊሶች በአራት የተለያዩ የሰላም ጥበቃ ተልኮዎች ተመድበዋል። በአሁኑ ወቅትም ሌላ የዛምቢያ ወታደሮች ግብረ ኃይል በማዕከላዊ አፍሪቃ ሪፑብሊክ የሰላም ጥበቃ ተልኮ ለመመደብ እየተዘጋጁ ናቸው። ዩናይትድ ስቴትስ የዛምቢያን ወታደራዊ ኃይል አቅም ለመገንባት ስትል በቅርቡ ከህንድ ጋር በመተባበር የዚምባብዌ ወታደሮች ለሁለት ሳምንታት ያህል የህክምና ስልጠና እንዲሰጣቸው አድርጋለች። የዩናይትድ ስቴትስ ወታደራዊ ሐኪሞች ከሁለት የህንድ ወታደራዊ ሕክምና ጓዶች ጋር በመተባበር ለተለያዩ የሕክምና እርዳታ አቅርቦት አስፈላጊውን ምላሽ ለመስጠት እንዲችሉና መሰረታዊ የመጀመሪያ ምላሽ ክህሎት እንዲኖራቸው ለማስቻል ከዛምቢያ ወታደራዊ የሕክምና ሠራተኞች ጋር ሰርተዋል። የሁለት ሳምንታቱን የሥልጠና ወጪን የቻለው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዓለም ሰላም ሥራዎች ፕሮግራም ነው። የስልጠናውን ስራ ያስተባበረውም የዩናይትድ ስቴትሱ አፍሪካ ኮማንድ ወይም እዝ ነው። የሰላም ጥበቃ ተልኮ በዓለም ደረጃ ችግር ባለባቸው አንዳንድ ሀገሮች እርቅ ለማውረድና የድህረ ግጭት መረጋጋት እንዲኖር ለመጣር ወሳኝ ነው። የተባበሩት መንግስታት ድርጅት በአሁኑ ወቅት ግጭት ባለባቸው ሀገሮች ሰላምና ደህንነት እንዲኖር ሲቪሎችን ለመጠበቅ ወደ አንድ መቶ ሺህ የሚጠጉ ሰላም ጠባቂዎች መድቧል። የተባበሩት መንግስታት ድርጅት በሰላም ጥበቃ ተልእኮና በአቅም ግንባታ ተግባር የድርጅቱ የሰላም ጥበቃ ተልእኮ አላማንና መንፈስን ያግዛል። እንዲህ አይነቱ የስልጠና ተግባር የወታደሮቹን ዝግጁነት ማሻሻል ብቻ ሳይሆን ህንድና ዩናይትድ ስቴትስ የስልጠና ዘዴዎችንና ልምዳቸውን ከሰፊው የሰላም ጥበቃ ማህበረሰብ ጋር እንዲጋሩ እድል ይከፍትላቸዋል ሲል የዕለቱ ርዕሰ አንቀጽ ሐተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ ለምሽቱ ያልነውን በዚሁ ማብቃታችን ነው። ቅዳሜ ከልዩ ልዩ ዝግጅቶች ጋር እንገናኛለን። አሁን የትግርኛው ስርጭት ይህን ሙዚቃ ተከትሎ ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።